the voice of America. The عيد, مبارك. مبارك. عيد, عيد مبارك مبارك مبارك عيد مبارك مبارك مبارك لنا ولكم مسلم مسلمات وسلم الله السلام عليكم عيد المبارك. مبارك مبارك مبارك የቅዱስ ረመዳን የጾም ወር ማብቂያ ኢድ አልፈጥር በዛሬው ዕለት እየተከበረ ነው። በዓሉን እያከበራችሁ ያላችሁ የእስልምና እምነት ተከታይ አድማጮቻችን እንኳን አደረሳችሁ፣ ኢድ ሙባረክ እንላለን። በመላ ኢትዮጵያ ረመዳን ጾምን በጥሩ ሁኔታ አከናውነን ዛሬም በዓሉን በደንብ እያከበርን ነው ያሉን ማምሻውን በስልክ ከአዲስ አበባ ያገኘናቸው ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የስልምና የእስልምና ሃይማኖት በመሰረቱ የሰላም ሃይማኖት ነው። የአንድነት ሃይማኖት ነው። ቅዱስ ቁርአናችንና ነቢያችን አለህ ሰላቱ ወሰላም የሚያስተላልፉት መልእክታቸው ስለ አንድነት፣ ስለ ሰላም፣ ስለ መተባበር፣ ስለ መከባበር፣ ስለመተዛዘን ስለሆነ የዘንድሮ ረመዳናችን አልሐምዱሊላህ አላህ ይመስገንና በሰላም ነው የጦም ነው አለምንም ቅሬታ፣ አለምንም ችግር ሁለት በመፈቃቀር በመረዳዳት ያለው ለሌለው እየረዳ የነበረ ረመዳንን እየጨረሰ ነው። በአሉንም ደግሞ እንደዚሁ ፆምስና ፈጥር ለጆዎች ምጽወታ የሚሰጥ መልካም ተግባር አለ ሰደቃ ያንን ሙስሊሙ በመስጠት እንደ የሆነው ቀኑ ያሳለፈው ሰላታችን በጣም በተርጋጋና በሰላም ሁኔታ ነው ማለታችንን የሚያሳልፍ ነው እስከ አሁንም በጣም ደስ በሚል ሁኔታ ነው ያለው ነው። ሐጂ ዑመር በዚሁ የበዓል መልእክታቸው የሰላምና የመፈቃቀር ጥሪም አሰምተዋል። አንድ ፈጣሪያችን እሺን እንደ አላህ መልእክት እንደዚህ ነብያችን ዓለይሂ ሰላቱ ወሰላም እሳቸውን እንደሰጡን መመሪያ ማስተላለፍ የምፈልገው ሙስሊሙም ሆነ ክርስቲያኑም ሆነ እዚህ ዓለም ላይ ለተወሰነ ጊዜያት ነው የሚኖረው። ሁልጊዜ የሚኖር ሰው የለም። ቅዱስ ቁርአናችንና ሀዲሳችን የሚያዘው የሰው ልጆች እንዲተዛዘኑ፣ እንዲከባበሩ፣ እንዲረዳዱ ስለሆነ ለዓለም ለሙስሊሙም ሆነ ለሌላውም፣ ለክርስቲያኑ፣ ለወንድሞቻችን፣ ለእህቶቻችን ማስተላለፍ የምፈልገው መቃረን ወደዛ ወደ ጎን ጥለን መጠላትን ጥለን መመቅኘትን ጥለን መጥፎ መጥፎውን ነገር ወደዛ አግለን ወደ አንድነት፣ ወደ ሰላም፣ ወደ ልማት በአጠቃላይ ወንድም አማች ሙስሊምና ክርስቲያኑ እንዲሁ ሙስሊምና ሙስሊሙ ክርስቲያኑና ክርስቲያኑ አንድ ሆኖ ተዛዝኖ ተከባብሮ ማኖር አለበት የሚል መለክት ነው ማስተላለፍ እንፈልግ። አመሰግናለሁ። የኢትዮጵያምን አሜሪካ ሰላም ይሆንልን፣ ህዝቡን በሰላም እንኖራለ አድርገው እናንተም ደግሞ በኢትዮጵያ ሙስሊም ስም ከፍ ያለ ምስጋና አቀርባለሁ። አመሰግናለሁ። ቀዳሚ ሙፍቲ ሐጂ ኦመር እድሪስ ናቸው። በድጋሚ በዓሉን እያከበራችሁ ላላችሁ አድማጮቻችን ኢድ ሙባረክ።